የወጣቶች ዓለም። የቀድሞው የግብፅ ፕሬዚደንት ሆስኒ ሙባረክ ከስልጣን ከተወገዱ እንሆ አምስት ዓመታት ተቆጠሩ። በወቅቱ ሙባረክን ለማስወገድ ታህሪር አደባባይ ለተሰበሰበው ግብፃዊ ሶስት ሳምንት እንኳን አልፈጀበትም ነበር። ለመሆኑ ያኔ ሙባረክን ተቃውመው አደባባይ የወጡት ግብፃውያን እነማን ነበሩ? ጥርና የካቲት 2011 ዓ.ም ታህሪር አደባባይ የተሰበሰቡት በርካታና የተለያዩ ሰዎች ነበሩ። አብዮቱ በወጣቶች ነበር የተቀሰቀሰው። ነገር ግን የሰራተኞች ማህበር፣ የእግር ኳስ ደጋፊዎች፣ ኋላም የሙስሊም ወንድማማቾችና የህዝቡን ተመሳሳይ ጭንቀት የሚጋራው ለነጻነትና ለእኩልነት የቆመ ተራው ህዝብም ነበር ይላሉ በበርሊን ዩኒቨርሲቲ የፖለቲካ ፕሮፌሰር የሆኑት ሲሊያ ሃንደርስ። ሚዳን አት ታህሪር የነፃነት አደባባይ የሚል ትርጓሜ ያለው ሜዳ በ10 ሺህ በሚቆጠሩ ተቃውሞ ሰልፈኞች ሲከበብ በወቅቱ የ19 ዓመት ወጣት የነበረው ካሪም ፋሪድ ከሰልፈኞቹ አንዱ ነበር። شركتي في الثورة من يوم خمسة كما جمّر كان رفعوا لي عن سجى الزنبرك بفترة يوم سنكوت الثاني نبر بعجري يميونون بولدتم عينة الملكة نبرنا دا عند عند وقت بوقتو يتمني وقت كنت فعلًا اللي مفتقده هو الأمل. የአብዮቱ እንቅስቃሴ የጀመረ ሌሊት የጸጥታ ኃይሎች አስለቃሽ ጤስና የፖሊስ ቆመት ተጠቅመው አደባባዩን ነጻ አድርገዋል። ያኔም በርካታ ሰልፈኞች በቁጥጥር ስር ዋሉ። ከሶስት ቀናት በኋላም የተቃውሞ ሰልፈኞቹ ስፍራውን መልሰው አጥለቀለቁት። ቦታውንም የምንለቀው ፕሬዚደንት ሆስኒ ሙባረክ ስልጣን ከለቀቁ ብቻ ነው አሉ። ታሕሪር አደባባይ የተሰማኝ ስሜት ለመግለጽ የሚከብድና ሕይወቴም ሙሉ በሙሉ የቀየረ ነው። የተለያዩ ሰዎች ነበር ያገኘሁት፣ ለዘብተኛውን፣ ግራውን፣ አክራሪ ሙስሊሙን፣ ሁሉም እዛ ሆነው ለነጻነትና ለእኩልነት ነበር የሚታገሉት። ወዲያውም ተስፋ ይታይ ጀመር። መንግስት ስልጣን እንዲለቅ ህዝቡ ይፈልጋል የሚለው መፈክር ተደጋግሞ ይሰማ የነበረ መፈክር ነው። አቤቱ በተጀመረ ሳምንትም የመንግስት ኃይላት ግመል፣ ፈረስና ጦሩን ተጠቅመው ለመጨረሻ ጊዜ አደባባዩን ለመቆጣጠር ሞከሩ። ይሁንና ተቃውሞ ሰልፈኞቹ እጅ ሳይሰጡ ስፍራውን እንደያዙ ቀሩ። ዛሬ ይህ ስፍራ የግብጽ ነጻነት መታሰቢያ ቦታ ነው። የአደባባይ ሙዚቀኞች አላፊ አግዳሚውን በሙዚቃ ያዝናናሉ። ነገር ግን የቀድሞ የግብፁ ፕሬዚደንት ሆስኒ ሙባረክ ከስልጣን ከተወገዱ አምስት ዓመት በኋላ በሺ የሚቆጠሩ የመንግስት ተቾችና ተቃዋሚዎች በግብፅ ወህኒ ቤት ይገኛሉ። በርካታ የመብት ተሟጋቾች ተገድሏል። ከአምስት ዓመት በፊት አብዮቱ ሲጠነሰስ የነበሩ ለግብፅ ነጻነት የታገሉ የሲቪክ ማህበረሰብ አባላት አሁንም አሉ ይሆን? አዎ፣ ይላሉ የፖለቲካ ምሁር ሲሊያ ሀርደርስ ከአምስት ዓመት በፊት ከነበረው አብዮት ተሞክሮ የተለወጡና ማህበረሰቡን የሚያበረታቱ በርካታ ወጣትና ጎልማሶች አሉ። በእርግጥ ለማንሳት የማይደፈሩ የፖለቲካ ጉዳዮችም አሉ። ይሁንና ለዚህ ነጻነት የታገሉት በተለይ ወጣቶች ዝም ብለው እጃቸውን አይሰጡም። ይሁንና በሀገሪቱ አሁን ድረስ ያለው የኃይል እርምጃ በርካቶችን ዝም እንዳስባለ ሀርደርስ ይናገራሉ። ከአምስት ዓመታት በፊት ለአብዮቱ ትልቅ ሚና የተጫወቱ የማህበራዊ መገናኛ ዘዴዎችም ቢሆኑ ሀሳብን በነጻ ለመግለጽ አሁን አማራጭ አይደሉም። ሀርደርስ እንደሚሉት ሰዎች ኢንተርኔት ላይ ይፋ በሚያደርጉት ሀሳብ የተነሳ ለስርና ለክስ ተዳርገዋል። ታዲያ በርካቶች አደባባይ ከወጡበት አብዮትና የነጻነት ትግል አሁን ህዝቡ የተረፈው ምንድን ነው? ሀርደርስ ያብራራሉ። በአረብ ሀገራት የተደረጉት አመጾች የማህበረሰቡን የፖለቲካ አመለካከት እጅጉን የለወጡ ይመስለኛል። ይሁንና የነጻነት መብትን ማስከበር የተለያዩ የማህበረሰቡ አካልን ያሳተፈ አስተዳደር መመስረትን በተመለከተ ግብፅ ላይ በአሁኑ ወቅት ያለው ሁኔታ የተቃራኒው ነው። ለምሳሌ የመንግስት ስልጣኑን የያዘው ጠንካራ ወታደራዊ የጦር መሪ የነበረ ሰው ነው። ትርምስ ከታየበት ዓመታት በኋላ ጠንካራው መንግስት ችግሩን እንዲፈታ ምኞት ነበር። አሁን ጠንካራ መንግስት አለ። መንግስት እየሰራ ያለው ግን ጭቆናውን ማጠናከር ነው። ይህ ደግሞ ጥርጣሬና ፍርሃት ፈጥሯል። ግብፅ ውስጥ ለፖለቲካ ተሳትፎ የሚከፈለው ዋጋ ከፍ ያለ ሆኗል። በዚህ ካሪም ፋሪድም ይስማማል። ጋዜጠኛ መሆን የሁልጊዜ ምኞቱ የነበረው ካሪም ከግብፁ አብዮት በኋላ በሀገሪቱ ታዋቂ ለሆነው አክሄር ካላም የቴሌቪዥን ጣቢያ ይሰራል። የታገለለት ነጻነት ግን ዛሬም አልተከበረለትም። ፍር ለአውል መራ ፍ ሓያቲ መንግስት ሀሳብን በነፃ የመግለጽ መብትን እየታገለ ፍርሃትን ያንሰራፋል። ከነፃነትና ዲሞክራሲ እንድንርቅ ተደርገናል። ፖሊስ ከለላ ስለሚያደርግልን አወድሱት እንባላለን። መንግስት በዚህ አመለካከቱ የግል ህይወታችን መብትና ነጻነታችን እየተጋፋ ነው። ያለ ካሪም የሚሰራበት የቴሌቪዥን ጣቢያ አሁን ተዘግቷል። ወጣቱም በሀገሪቱ ተስፋ ስለማይታየው ዱባይ ውስጥ ስራ የሚያገኝበትን መንገድ እያፈላለገ ይገኛል። የሰብአዊ መብት ተሟጋቾች በርካቶች ላይ ከተበየነው የሞት ፍርድ በተጨማሪ በሀገሪቱ በአስር ሺህ የሚቆጠሩ የፖለቲካ እስረኞች እንዳሉ ይናገራሉ። አሁን ሀገሪቷን የሚያስተዳድረው የፕሬዚደንት አብደል ፋታህ አልሲሲ መንግስት ከሙባራክ ብሶ ይሆን? ይህ ተቺዎቹ ከመጀመሪያው አንስቶ ሲሉት የነበረ ነው። አልሲሲ ስልጣን ሲይዙም በተደጋጋሚ የተሰማ አረፍተ ነገር ነው፣ ከሙባራክ የባሰ ጊዜ ነው የሚል በሙባራክ ስርዓት የተጻፉትና ያልተጻፉት ህጎች የታወቁ ነበሩ። ህዝቡም ይሁን የፖለቲካ ተሟጋቾችም ገደባቸውን ያውቁ ነበር። ለፖለቲካ አመጽ የሚከፍሉትን ዋጋ ማገናዘብ ይችሉ ነበር። መንግስት ተሟጋቾችን አሁን እንደሚታየው በተጋነነ ሁኔታ አይጨቁንም ነበር። በአሁኑ ሰዓት በሰፊውና በጅምላ የሚፈጸመውን የጭቆና መጠን መገመት ያዳግታል። ይህ ደግሞ የማንም አምባገነን መንግስት መሰረት ነው፣ ፍርሃት መፍጠር። ፍርሃት ደግሞ የሚፈጠረው ሰዎች ለሚወስዱት እርምጃ የሚጠብቃቸውን ሳያውቁ ሲቀሩ ነው። ግብፅ አሁንም የኢኮኖሚ ቀውስ ውስጥ የምትገኝ ሀገር ናት። ሙስና ለዚህ ዋና ሚና ይጫወታል። የወጣት ስራ አጡ ቁጥር 40 በመቶ ይገመታል። የወጣት ግብጻያኑ ተስፋ ዛሬ በምን ሁኔታ ላይ ይገኛል? ይህ ችግር በ2013 ዓ ም የህዝብ ንቅናቄ ፕሬዚደንት ሞርሲን ከስልጣን ካስወገደ አንስቶ ያለ ነው። ከዛ በኋላ የተከተለው በኃይል የታገዘ ጭቆና ወጣቱን ጎልማሶችንም ጨምሮ በቂ እየታገላችሁ አይደለም፣ ወደ ሊቢያ ሄደን አልቃይዳን ወይም እስላማዊውን መንግስት እንቀላቀል የሚል ስጋት ይፈጥራል። በሌላ በኩል ደግሞ ስልጣን ላይ አንድ ጠንካራ የጦር ሰራዊት አባል ተቀምጦ ምንም ነገር አይንቀሳቀስም የሚል ተስፋ የመቁረጥ ስሜት ይፈጥራል፣ የስደት ፍላጎትንም ከፍ ያደርገዋል። በግብፅ አብዮት ከተካሄደና የቀድሞ መሪ ሆስኒ ሙባረክ ከስልጣን ከተወገዱ አምስት ዓመት በኋላም የሀገሪቷ ችግር መፍትሄ አላገኘም። በሀገሪቱ ባለው አለመረጋጋት የተነሳ ትልቅ የሀገሪቷ ገቢ የሆነው የቱሪስት መስህብም ቀንሷል። ሙባረክ ከስልጣን ከተወገዱ አምስት ዓመት በኋላ የግብፅና ወጣቱን ሁኔታ የቃኘው የዛሬው የወጣቶች አለም ዝግጅት በዚሁ ይጠናቀቃል። ልደት አበበ ነኝ። ጤና ይስጥልኝ።